የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ያደረጉት ጉብኝት ሀገራቸው ከኢትዮጵያ ወቅታዊ ሁኔታ አንጻር ያላትን አቋም ይበልጥ ያረጋገጠችበትና ግልጽ ያደረገችበት መሆኑን በአዲስ አበባ የሚገኙት አምባሳደር አስታውቀዋል። የአስቸኳይ ጊዜ አዋጁ ለምሳሌ ለኢትዮጵያ ችግሮች መፍትሔ እንደማይሆን የተናገሩት በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክል ሬነር፣ ውጭ ጉዳይ ሚኒስትራችን ይህንን ግልጽ አድርገዋል ብለዋል። በተጨማሪም በአዲስ አበባ የዩናይትድ ስቴትሱ አምባሳደር እና ተቀማጭነታቸው እዚያ አዲስ አበባ የሆነው በአዲስ አበባ የዩናይትድ ስቴትስ የአፍሪካ ሕብረት አምባሳደር መግለጫ ሰጥተዋል። ይህን መግለጫ እስክንድር ፍሬው ተከታትሏል። ዩናይትድ ስቴትስ በኢትዮጵያ የታወጀውን የአስቸኳይ ጊዜ አዋጅ በብርቱ ከተቹና ከተቃወሙ ዓለም አቀፍ አጋሮች ግንባር ቀደመዋ ናት። በኢትዮጵያ የአንድ ቀን ጉብኝት ያደረጉት ሬክስ ቲለርሰን ትናንት የሰጡት መግለጫም ይህንኑ አቋም ያጠናከሩበት፣ ያብራሩበት ነበር። የኢትዮጵያ መንግስት ይህ የዩናይትድ ስቴትስ አቋም እንዳላስደሰተው ሲገለጽ ቆይቷል። ከዚህ አንጻር ከኢትዮጵያ ባለስልጣናት ጋር የተካሄደው ውይይት ምን እንደተንጸባረቀበትና በምን ሁኔታ እንደተካሄደ የተጠየቁት አምባሳደር ማይክል ሬይነር የሀገራቸው አቋም በድጋሚ መረጋገጡን ያብራሩት ይህ ትክክለኛና ተገቢ በመሆኑ የያዝነው አቋም ነው። የውጭ ጉዳይ ሚኒስትራችንም ትላንት ይህንኑ በድጋሚ አረጋግጠዋል። መንግሥት ተገቢ የሆኑ የጸጥታ ችግሮችን መፍታትና የዜጎቹን ደህንነት ማረጋገጥ እንዳለበት እንረዳለን ይህ የሰዎችን መብት ባከበረና የፖለቲካ ምህዳሩን ባላጠበበ ሁኔታ ሊደረግ እንደሚችል በእጅጉ ተስፋ እናደርጋለን በኢትዮጵያ ሌላ የአስቸኳይ ጊዜ አዋጅ መጣሉ የሚያሳስባቸው ዩናይትድ ስቴትስን የመሳሰሉ ዓለም አቀፍ አጋሮች አስተያየት አንዱ መነሻ ያለፈው የአስቸኳይ ጊዜ አዋጅ አተገባበር ነው ያኔ ታዋቂ የፖለቲካ መሪዎችን ጨምሮ ብዙ ሺህ ሰዎች በቁጥጥር ስር ውለዋል። የኢንተርኔት አገልግሎት በተደጋጋሚ ተቋርጧል። ሌሎች መብትን የሚገድቡ እርምጃዎችም ተወስደዋል ይላሉ። የኢትዮጵያ መንግሥት የተለያዩ ፖለቲካዊ እርምጃዎች የወሰደው ያ አዋጅ ካበቃ በኋላ በተለይም ባለፉት ጥቂት ወራት ነው። አምባሳደር ሬነር እንዳሉትም ዩናይትድ ስቴትስ የአስቸኳይ ጊዜ አዋጁን አስፈላጊነት የማታምነው እየተወሰዱ ካሉ አዎንታዊ እርምጃዎች ጋር ስለማይጣጣም ጭምር ነው። ባለፈው የአስቸኳይ ጊዜ አዋጅና በአሁኑ መካከል ባለው ጊዜ የፖለቲካ ምህዳሩን ከማስፋት አንጻር የተደረጉ ጠቃሚ ጥረቶችን አስተውለናል። የተፈቀዱ ህዝባዊ ሰልፎች፣ እስካሁን ወደ አስር ሺህ የሚጠጉ እስረኞች መለቀቃቸው የፖለቲካ ማሻሻያዎችን ወደፊት ለማስቀጠል ጠቅላይ ሚኒስትሩ በራሳቸው ፍላጎት በሰላማዊ መንገድ ስልጣን መልቀቃቸውና የመሳሰሉት የአስቸኳይ ጊዜ አዋጁ ችግር እንደሚያመጣ ያየንበት ሁኔታ ይኸው ነው። ጠቃሚ ወዳልሆነ አቅጣጫ የሚያመራ እርምጃ ነው። እናም አቋማችንን ግልጽ ማድረግ ፈለግን። ውጭ ጉዳይ ሚኒስትራችንም ትላንት ያንን አቋም እንደገና በማረጋገጥ የተሳካላቸው ይመስለኛል። ከዚህ በኋላ ወደ የት እንሄዳለን ለሚለው የራሷን የለውጥ አጀንዳ ለመደገፍ ከኢትዮጵያ ጋር በአጋርነት ለመስራት የሚችለውን ሁሉ እናደርጋለን። ከጸጥታ ከኢኮኖሚና ከፖለቲካ መሠረቶች አንጻር የራሷን ዜጎች ፍላጎት ለመደገፍ ኢትዮጵያ የምታደርገውን ጥረት ለመርዳት የፖለቲካ ምህዳሩ መስፋት፣ የሰብዓዊ መብትና ኢትዮጵያ ከዚህ አንጻር እየተጓዘችበት ያለው መንገድ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ከኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳሌ ጋር ባደረጉት ውይይት በስፋት ከተነሱት ጉዳዮች መካከል መሆናቸውንም አምባሳደሩ ጠቁመዋል። የለውጥ እርምጃው እየሄደበት ያለው ፍጥነት ጭምር መነሳቱንም አመልክተዋል። እየተካሄደ ያለው ለውጥ የኢትዮጵያን ሕዝብ ፍላጎት በሚመጥን ፍጥነት መሄድ እንዳለበት በጠቅላይ ሚኒስትር ኃይለ ማርያምና በውጭ ጉዳይ ሚኒስትር ቲለርሰን መካከል የጋራ መግባባት መኖሩን በመጥቀስ የአሜሪካ የውጭ ጉዳይ መስሪያ ቤት የጠቅላይ ሚኒስትር ኃይለ ማርያም ደሳለኝንና የውጭ ጉዳይ ሚኒስትር ሬክስ ቲለርሰንን ውይይት አስመልክቶ ባሰራጨው መግለጫም በልዩ ልዩ ጉዳዮች ላይ መነጋገራቸውን አብራርቷል። መግለጫው እንዳለው ውጭ ጉዳይ ሚኒስትር ቲለርሰን ኢትዮጵያ በአካባቢያዊ የጸጥታና የሰብዓዊ ድጋፍ ስለምትጫወተው የቀጠለ ሚና ለጠቅላይ ሚኒስትሩ ምስጋና አቅርበዋል። በተለይም ስደተኞችን በመቀበልና በሰላም ማስከበር ተልእኮዎች የምታደርገውን ድጋፍ እንደዚሁም በአፍሪካ ህብረትና በኢጋድ የምትጫወተውን ሚና ጠቅሰዋል ይላል መግለጫው። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ስልጣን ለመልቀቅ በገዛ ፈቃዳቸው የደረሱበት ውሳኔም በውጭ ጉዳይ ሚኒስትሩ ተደንቋል ይላል መግለጫው። የውጭ ጉዳይ ሚኒስትር ቲለርሰን ከአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ ጋር ያደረጉትን ውይይት በተመለከተ ማብራሪያ የሰጡት ደግሞ አምባሳደር ሜሪ ሌነርድ ናቸው። በአፍሪካ ህብረት የዩናይትድ ስቴትስ አምባሳደር ሜሪ ሌነርድ እንዳሉት የሀገራቸውና የአፍሪካ ፍላጎት የተቆራኘ ነው። ዩናይትድ ስቴትስና የአፍሪካ ህብረት የተረጋጋችና የበለጸገች አፍሪካን እንዴት እንፍጠር በሚለው ላይ በሚገባ የምንጋራቸው ዓላማዎች እንዳሉን እንገነዘባለን። የዩናይትድ ስቴትስ ደህንነትና የኢኮኖሚ ብልጽግና ከዚች አህጉር ጋር እጅግ የተሳሰረ ነው። አህጉሪቱ አንድ ቢሊዮን ህዝብ ያላት ጠቃሚ ገበያ ናት። በ2050 ደግሞ የበለጠ ይሆናል። በኢትዮጵያና በአፍሪካ ሕብረት የዩናይትድ ስቴትስ አምባሳደሮች ማይክል ሬይነር እና ሜሪ ሌነርድ በዛሬው ጋዜጣዊ መግለጫ ከጋዜጠኞች ለተነሱ ሌሎች ጥያቄዎች ምላሽ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ